fixate haga jimata tafan oromoti ni sani dabar sta da tan mirat fitan yih በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 16 2007 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ እንደምናምሽቷችኋል። ክቡራትና ክቡራን አድማጮች ጤና ይስጥልን። የዚህ ምሽት አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታይነን። የፊታችን ግንቦት ለሚካሄደው ምርጫ የሰማያዊ ፓርቲ መሪ በእጣ ከእጩነታቸው ተሰናበቱ። አቶ ይልቃል ጌትነት በተሻሻለው የምርጫ ህግ የሰፈሩ አንቀጾች ኢ ህገ መንግስታት ኢ ህገ መንግስታዊ ናቸው ሲሉ ተችተዋል። እንግዲህ የሚባለው በጣ ሆኖ ነው የተባለው። በነገራችን ላይ እኔ አልነበርኩም ነበረ፣ ግን የእኛ ሰዎችም እዛው አካባቢ ተገኝተው ነበረ። የተነገረኝ ነገር ምንድን ነው? እጣው አልወጣልህም የሚል ነው አቶ ይልቃል ጌትነት ናቸው። የምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋዱ ፊሳ አቶ ይልቃል ግልጽ በሆነ እጣ ወጣጥ ነው ከውድድር ውጪ የሆኑት ብለዋል። እኛ እንግዲህ እንደ ኢትዮጵያ ብሔራዊ ምርጫ ቦርድ ህግ አስፈጻሚዎች ነን። ህጉ በተለይ ለህዝብ ተወካዮች ምክር ቤት አስራ ሁለት እጩዎች ናቸው በአንድ ምርጫ ክልል መወዳደር የሚችሉት ከዚህ ሊበልጥ አይገባም ስል ህግ አውጪው ብዙ ምክንያቶች ይኖራሉ በዚህ ደረጃ ሲገድብ በአብይ ርዕስ ዘገባ ይኖረናል። ክቡራትና ክቡራን አድማጮች አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ለብፁዕ ሊቀ ጳጳስ ብርሃነ ኢየሱስ የተሰጠውን የካርዲናልነት ማዕረግ በምስጋናና በልዩ ልዩ ስነ ስርአቶች ትናንት አክብራለች። እስክንድር ፍሬው አጠር ያለ ዘገባ አስተላልፎልናል። የጸጥታ ክፍሎች ወደ በአሎ ስነ ስርዓት ስላላስገቡት ሰፋ አድርጎ ለመዘገብ እንዳልቻለም ገልጾልናል። እስክንድር ትናንት በአዲስ አበባ የኢትዮጵያ ካቶሊካዊት ቤተ ክርስቲያን የተካሄደው የምስጋና ስነ ስርዓት ምዕመናን፣ ጥሪ የተደረገላቸው እንግዶችና ሌሎች ታዳሚዎች የተገኙበት ነው። የቤተ ክርስቲያኗ መሪ ብፁዕ አቡነ ብርሃነ ኢየሱስ የካቲት ሰባት ሁለት ሺህ ሰባት ከሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳስ ብፁዕ ወቅዱስ አቡነ ፍራንሲስ የተቀበሉት የካርዲናልነት ማዕረግ የዚህ ፕሮግራም ምክንያት ነው። አቡነ ብርሃነ ኢየሱስ በዕለቱ የካርዲናልነት ማዕረግ ከተሰጣቸው አስራ አምስት ሊቃነ ጳጳሳትና ጳጳሳት አንዱ ናቸው። የተለያዩ ወገኖች የደስታ መግለጫ መልእክቶች አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የደስታ መግለጫ ከላኩት አንዱ ናቸው። አሁን የተሰጠውት ከፍተኛ ሐዋርያዊ ስልጣን በቤተ ክርስቲያን አገልግሎት ለፈጸሙት የረጅም ዘመን አገልግሎት ሁነኛ ማረጋገጫ ነው ብለዋል። ዜናውን የሰሙት በታላቅ ክብርና ደስታ መሆኑን የገለጹት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ለኢትዮጵያዊው ካርዲናል ስኬትን ተመኝተዋል። ብፁ እምቡፅዋን ካርዲናል አቡነ ብርሃነ ኢየሱስ በኢትዮጵያ ካቶሊካዊት ቤተ ክርስቲያን ታሪክ ለዚህ ማዕረግ የታጩ ሁለተኛ ሰው ናቸው። የመጀመሪያው ኢትዮጵያዊ ካርዲናል በቀድሞው ኤርትራ ክፍለ ሀገር የተወለዱትና ሚያዚያ 16 1977 የተሾሙት ጳውሎስ መሆናቸውን መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የሶማሊያ አክራሪ እስላማዊ ነውጠኞች ያሰሙትን የሽብር ጥቃት ዛቻ ተከትሎ ዩናይትድ ስቴትስና ካናዳ የሚገኙ ሁለት የገበያ ማዕከሎች በከፍተኛ ደረጃ ጥበቃ እያደረጉ መሆናቸው ተገልጿል። በሰሜን ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት የሚገኘው ሞል ኦፍ አሜሪካና ካናዳ ኤድመንተን የሚገኘው የኤድመንተን ሞል ናቸው። ቅዳሜ እለት የአልቃይዳ ግብረአበር የሆነው የሶማሊያው አልሸባብ በምዕራብ ሀገሮች ባሉ የገበያ ማዕከሎች ላይ ጥቃት እንዲፈጸም ጥሪ ማቅረቡን ተከትሎ ሁለቱ ማዕከሎች ባወጡት መግለጫ ጥበቃችንን አጠናክረናል ሲሉ ነው ያስታወቁት። አልሸባብ በቪዲዮ ባሰራጨው ዛቻው የሚኒሶታውን ሞል ኦፍ አሜሪካን ጨምሮ ዩናይትድ ስቴትስ ካናዳና ብሪታንያ የሚገኙ የገበያ ማዕከሎች ላይ ጥቃት እንዲፈጸም ቀስቅሷል። የዩናይትድ ስቴትስ የአገር ደህንነት ሚኒስትር ጄ ጆንሰን ትናንት እሁድ በሰጡት ቃል የጥቃት ዛቻውን ከበድ ያለ ትኩረት ሰጥተን እየተመለከት ነው ነው ብለዋል። ዓለም አቀፍ የሽብር ስጋት በየሀገሮቻቸው ጥቃት የሚያደርሱ ግለሰብ የሽብር ተዋናዮችን በይፋ የሚቀሰቅሱ የነውጥ ቡድኖች የፈጠረበት ሁኔታ ምዕራፍ ላይ ደርሰናል፣ ሲሉም ሚኒስትሩ አስረድተዋል። በምሽቱ በዜና መጽሄት ክፍለ ጊዜ ዘገባ እናክልበታለን። የኬንያ ህገ መንግስታዊ ፍርድ ቤት ከአዲሱ የሀገሪቱ ጸረ ሽብር ህግ የሚዲያ ቁጥጥርን የሚመለከተውን አንቀጽ ጨምሮ የተወሰነውን ክፍል ሰርዟል። የመንግስቱ ባለሥልጣናት የሽብር ተጠርጣሪዎችን ክስ ሳይመሰርቱባቸው እስከ አንድ ዓመት ድረስ አስረው ማቆየት እንዲችሉ የሚፈቅደውን አንቀጽ ግን እንዲጸና ወስኗል። ፍርድ ቤቱ ዛሬ ባሳለፈው ውሳኔ መንግሥት በመገናኛ ብዙሃን ላይ የጸጥታ ግዳጅ አዘጋገብ ላይ የጣለው ገደብ ሐሳብን የመግለጽ ነጻነትንና የሀገሪቱን ሕገ መንግሥት የሚጥስ ነው ሲል ወስኗል። ሕጉ ቢጸና መንግሥት ፍርሃት ወይም ሽብር ሊፈጥሩ የሚችሉ ብሎ የሚመለከታቸውን ጽሑፎች የሚያወጡ የሚዲያ ኩባንያዎችን እንዲቀጣ የሚፈቅድ ነው። ወደ ኬንያ የሚገቡ ስደተኞችን ቁጥር የገደበውን የህጉን አንቀጽም ፍርድ ቤቱ ሰርዞታል። የኬንያ መንግስት የፍርድ ቤቱን ውሳኔ ይግባኝ ሊል እንደሚችል ጠቁመዋል። የግብፅ ፍርድ ቤት ታዋቂ የመብት ተሟጋች የሆኑትን አላ አብደልፋታህ የተባሉትን ሰው የተቃውሞ ሰልፍ ከሚከለክለው ህግ ጋር በተያያዘ በቀረበባቸው ክስት በአምስት ዓመት እስራት እንዲቀጡ በይኗል። የካይሮ ፍርድ ቤት ሌሎች ሀያ አራት ተከሳሾችን ከሶስት እስከ አስራ አምስት ዓመት እስራት የፈረደባቸው ሲሆን በችሎቱ የነበሩ የተከሳሾቹ ደጋፊዎች ወታደራዊው አገዛዝ ይውደም በማለት ጩኸት ሲያሰሙ ተሰምቷል። አብደልፋታ በህዳር 2013 ዓመተ ምህረት ያልተፈቀደ ሰልፍ ጠርተዋል፣ አንድ ፖሊስ ደብድበዋል ሲሉ ነው የመንግስቱ ባለስልጣናት የከሰሷቸው። ቀደም ብሎ የ15 ዓመት እስራት ተፈርዶባቸው የነበረ ሲሆን ዳኛ ባዘዙት ድጋሚ የፍርድ ሂደት ነው ወደ አምስት ዓመት የተቀነሰላቸው። አለ አብደልፋታ የቀድሞ ፕሬዚደንት ሆስኒ ሙባረክ ከስልጣን እንዲወርዱ በተካሄደው ህዝባዊ አመፅ የታወቁ የተቃዋሚ መሪ እንደነበሩ ተነግረዋል። ላይቤሪያ አንድም የኢቦላ ቫይረስ ተጋላጭ የማይኖርበት ደረጃ እስከምትደርስ የመከላከያና መቆጣጠሪያ ደንቦችን ስራ ላይ መዋላችንን እንቀጥላለን ሲሉ አንድ የሀገሪቱ የጤና ሚኒስትር ተናግረዋል። ባለሥልጣኑ ይህንን ያሉት የሀገሪቱ ፕሬዚደንት ኤለን ጆንሰን ሰርሊፍ ወረርሽኙን ለመቆጣጠር ባለፈው ነሐሴ የታወጀው አገር አቀፍ የሰዓት እላፊ እንዲነሳ ትናንት ትእዛዝ ማስተላለፋቸውን ተከትሎ ነው። ፕሬዚደንቷ ከሰዓት እላፊው መነሳት በተጨማሪ ሀገሪቷን ከአጎራባቾቿ ጋር የሚያዋስኗት ድንበሮች እንዲከፈቱ አዘዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ አገልግሎት ነው። የዩክሬን የጦር ሰራዊት በሀገሪቱ ምስራቃዊ ግዛት የሩሲያ ወገንተኞቹ ሽምቅ ተዋጊዎች ጥቃት ማካሄዳቸውን ቀጥለዋልና ከባድ መሳሪያዎቻችንን በተኩስ አቁሙ በተኩስ አቁም ውሉ በተጠቀሰው መሰረት ከግንባሩ ልናስወጣ አንችልም ሲል አስታወቀ። ጥቃቱ እስከቀጠለ ድረስ መሳሪያዎቻችንን የማውጣት ነገር አይነሳም ብለዋል። ባለስልጣናቱ ትናንት እሁድ ሁለቱም ወገኖች ከባድ መሳሪያዎቻቸውን ከውጊያው መስመር ለማንሳት አድርገው የነበረው ስምምነት በተደጋጋሚ ሲጣስ የቆየውን የሰላም እቅድ ተግባራዊ ለማድረግ የሚያስችል አዎንታዊ እርምጃ ተደርጎ ተወስዶ ነበር። ከወታደራዊ ባለስልጣናት እንደተሰማው አማጽያኑ ከባድ መሳሪያዎቻቸውን የማውጣቱን ሂደት በሁለት ሳምንታት ጊዜ ውስጥ ያጠናቅቃሉ ተብሎ የተነገረ ሲሆን የዜና አውታሮች ደግሞ ከትናንት እሁድ ሊጀምሩ ይችላሉ የሚሉ ዘገባዎችን አውጥተው ነበር። የዩናይትድ ስቴትስና የኢራን የውጭ ጉዳይ ሚኒስትሮች በኢራን የኒውክሌር መርሃ ግብር ላይ ዛሬ ሰኞ ለሁለተኛ ጊዜ ተገናኝተው ተወያይተዋል። በጉዳዩ ላይ ቅድመ ስምምነት ለመድረስ በአውሮፓውያኑ የዘመን አቆጣጠር ለመጪው መጋቢት መጨረሻ የተያዘው የጊዜ ገደብ እየተቃረበ ባለበት በአሁኑ ወቅት የውጭ ጉዳይ ሚኒስትር የዩናይትድ ስቴትሱ ጃን ኬሪና የኢራኑ አቻቸው ዣቫድ ዛሪፍ ድጋሚ የተነጋገሩት ጄኔቭ በሚገኝ ሆቴል ውስጥ መሆኑ ታውቋል። ባለሥልጣናቱ አንዱን ላይ ለመድረስ በሚያስፈልጉት ነጥቦች ላይ አሁንም ልዩነቶች እንዳሉ ይናገራሉ። ኢራንና ስድስቱ የዓለም ሀያላን የያዙት ድርድር በአሁኑ ጊዜ ያተኮረው ቴህራን ምን ያህል ዩራኒየም እንድታዳብርና ስንት የዩራኒየም ማዳበሪያ ማንቀሳቀስ እንደሚፈቀድላት እንዲሁም የምጣኔ ሀብት ማዕቀቦቹ በምን ያህል ፍጥነት ይነሱላት በሚሉት ነጥቦች ላይ ነው። ሁለቱ የውጭ ጉዳይ ሚኒስትሮች ባደረጉት ውይይት ላይ የዩናይትድ ስቴትሱ የኢነርጂ ሚኒስትር ኤርንስት ሞኒዝ እና የኢራኑ የኒውክሌር ኃላፊ አሊ አክባር ሳላሂ ተገኝተዋል። በመጨረሻም አድማጮች፣ የኤርትራው ሊቀ ጳጳስ አቡነ መንግስተ አብ ተስፋ ማርያም በበኩላቸው አቡነ መንግስተ አብ ተስፋ ማርያም የካርዲናል ብርሃነ ኢየሱስን ማዕረግ የርዕሰ ሊቃነ ጳጳሳት ነጻ ውሳኔና ምርጫ መሆኑን ላረጋግጥ እፈልጋለሁ ሲሉ ተናግረዋል። እንኳ ኣብቃዓኩም ሊ ሃብኩም ኣካሉ ሃብኩም ኢልና ሓሳብና ገሊጽና ኢና አቡነ ቶማስ ካርዲናሉን እንኳን ለዚህ አበቃዎ ያስችሎ በማለት ሀሳባችንን ሰጥተናል። አቡነ ቶማስ እኛን ወክለው በበዓሉ ስነ ስርዓት እንዲሳተፉ ወክለናል። የቤተ ክርስቲያን የውስጥ ጉዳይ ስለሆነ ኃላፊነቱን ለተረከቡት እግዚአብሔር ችሎታውን ይስጦት እንላለን። ርዕሰ ሊቃነ ጳጳሳቱ ደግሞ በብዙ አፍሪቃውያን ላይ እምነት አሳድረው ሹመቱን መስጠታቸው ደስ ያሰኛል ብለዋል። የኤርትራው አርክ ቢሾፕ አቡነ መንግስተ አብ ተስፋ ማርያም ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911 እና 12140 ኪሎ ሄርዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 16 2007 ዓ ም ምሽት ፕሮግራም ነው። In 1933, when Franklin Roosevelt would give his fireside chats, there were only about 60 million people that were listening via radio. When I was born... Roosevelt <laughs> እኔ የተወለድኩበት ጊዜ የነበሩ ሶስት ቴሌቪዥን ጣቢያዎች ብቻ ነበሩ። በጤና ዝግጅት ከምናቀርበው ቀንጠብ አድርገን ነው ያሰማናችሁ። ስፖርትና አፍሪካ ነክ ርዕሶችም ሸጋ ሸጋ ጉዳዮችን ይዘው ይጠብቋችኋል። አብራችሁን ቆዩ። አሁን ወደ መጽሔቱ ክፍለ ጊዜ ይሆናል በቀጥታ የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ በግንቦት በኢትዮጵያ የሚካሄደው የሕዝብ ተወካዮች ምክር ቤት ምርጫ የመራጮች ምዝገባ ትናንት ተጠናቋል። የተፎካካሪ ፓርቲዎች የምረጡኝ ዘመቻ ዛሬ ይጀምራል ወይም ተጀምሯል። በዚህ ምርጫ ከሚሳተፉ የተቃዋሚ ፓርቲ መሪዎችና እጩዎች መካከል የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በእጣ ከእጩነት መሰረዛቸው ተገልጿል። ሌሎች ከሁለት መቶ በላይ እጩዎች በተለያዩ ሰበብ አስባቦች ከእጩነት መታገዳቸው ሊቀመንበሩ ለአሜሪካ መታገዳቸውን ሊቀመንበሩ ለአሜሪካ ድምፅ ራዲዮ ገልጸዋል። ምርጫ ቦርድ አቶ ይልቃል በእጣ ከውድድር ውጭ መሆናቸውን ገልጾ ሌሎች ከምርጫው የተገለሉ እጩዎች የሌሎች ፓርቲዎች አባላት እንጂ የሰማያዊ ፓርቲ አባላት አይደሉም ብለዋል። ጉዳዩ የሚመለከታቸውን ሁለት ወገኖች አወያይተናል። ተወያዩ። አቶ ይልቃል ጌትነት ማምሻውን ለዝግጅት ክፍላችን የሰጡት መግለጫ ይቀጥላል። ሄኖክ ስማግዜር ነው ያነጋገራቸው። አንድ ለየት ያለው ነገር እኔ ከእጩነት መገለል አንድ አዲስ ነገር አለ። ከዛ በፊት ግን ለባለፈው ሳምንት ሰባት ቀን ያህል በተከታታይ በዘመቻ በሚመስል መልኩ እጩዎቻችን ይሰረዙ ነበረ ለሚሰረዙበት ደግሞ ምርጫ ቦርድም ሂደን ስንጠይቅ በደብዳቤም ስንጠይቅ በዚህ ምክንያት ነው እና አዋጁ ይህንን ነገር ስለማይፈቅድ ነው የሚል አንድም ነገር ማግኘት አልቻልንም። እና በአጠቃላይ የሆነው ነገር ሁሉ ሕገመንግስታዊ መብታችንም የሚጥስ ነው መሰረታዊ የሆነ የፖለቲካ መብትንም የሚጥስ ነገር ነው እየሆነ ያለው። እንግዲህ በዝርዝር እንመጣበታለን የህጉን ጉዳይ ግን፣ እርስዎ እንዴትና በምን አይነት ሁኔታ ነው ከምርጫው እጩነት የተሰረዙት? እንግዲህ የሚባለው በጣ ሁኖ ነው የተባለው። በነገራችን ላይ እኔ አልነበርኩም ነበረ፣ ግን የእኛ ሰዎችም እዛው አካባቢ ተገኝተው ነበረ። የተነገረኝ ነገር ምንድን ነው? እጣው አልወጣልህም የሚል ነው። ስለዚህ እጣው አልወጣለትም ማለት ነው። አዎ፣ በጣም ሆኑን ደግሞ በእኛ በአሰራር ደረጃ እንደማንቀበለው፣ መሰረታዊ የሆነ የሰዎችን የመምረጥና የመመረጥ መብት እንደሚከለክል የህገ መንግስቱንም ድንጋጌዎች የሚጥስ ስለሆነ ከህገ መንግስቱ የሚጻረር ደግሞ ማንኛውም አዋጅም ሆነ መመሪያ በአንቀጽ ዘጠኝ በህገ መንግስቱ መሰረት ተቀባይነት እንደሌለው ያንን ሪማርክ አለ ጉባኤ ላይ አስመዝግበው ወጥተዋል ማለት ነው። የእኛ ሰዎች በምን አይነት አሰራር ነው የምርጫ ምዝገባና የእጩዎች ተወዳዳሪነት የዜጎች የመመረጥ መብት የድል ጉዳይ ነው። እሱ እኮ ነው የሚደንቀውም ነገር። አሁን እኛም ያለው ምርጫ ከተባለ አንድ ፓርቲ ያንን ምርጫ ሲወዳደር የዛን ፕሮግራም እና ዓላማ የሚደግፉ የፓርቲው ደጋፊዎች እና አጠቃላይ ህዝቡ አለ፣ እንዲሁም ደግሞ ፓርቲው የሚያቀርባቸው ወኪሎች የመመረጥ መብታቸው አለ። ይሄ ከሆነ እጩዎች እንኳን በዛ አካባቢ በዙ ቢባል የማጣሪያ ምርጫ ተደርጎ በየደረጃው ወደ ዋና ምርጫ ይገባል እንጂ አንድን የፖለቲካ ውክልና ያለው እና በከፍተኛ ኃላፊነት ያለን ሰው እጣ ስላልወጣልህ ለእጩነት አትቀርብም የሚለው ነገር በየትኛው መመዘኛ ለእኔ ተቀባይነት የለውም። እና በጣ ሆነ ማለት ነው እንግዲህ የፖለቲካ ተሳትፎ በአጠቃላይ ወደ ህጉ እንመጣለን ግን ይሄስ የእጣ አወጣጦ ስነስርዓት ግልጽነት ያለው ነው እርስዎ በስፍራው ነበሩ እጣው ሲወጣ እኔ አልነበርኩም ግን በጣም ወጣቱ ላይ ብዙ ችግር ያለ አይመስለኝም ሆነስትልኝ ግን ዞሮ ዞሮ እጣ መሆኑ መጀመሪያ በመርህ ደረጃ ተቀባይነት የለውም ነው። ምክንያቱም ይሄ እጣው ትክክል ነው አይደለም የሚለው ማይነር ነው። ሁለተኛ ነገር ደግሞ በጣም አስቂኝና አስገራሚ የሚሆነው ከዚህ በፊት በምርጫ የተሳተፉና ስድስት በደረጃ ውጤት ያመጡ ያለምንም እጣ ያልፋሉ ነው የሚለው ። ኢህአዴግ ድሮ በመሳተፉ ወይም ቅንጅት የሚባል ፓርቲ ድሮ በመሳተፉ አሁን የአዲሱ ቅንጅት ወይም አዲሱ አንድነት ድሮ በመሳተፉ ብቻ ደረጃ ተሰጥቷቸው ያለምንም ችግር ያልፋሉ ነገር ግን እንደ ሰማያዊ አይነት ፓርቲ ደግሞ ምንም ያህል ድጋፍ ቢኖረው ወጣ ስላልወጣለት ተብሎ እዛ አካባቢ ያለውን ሰው ሰማያዊን የመምረጥ መብትም ሰማያዊም እና እኔም የመምረጥ መብታችንን የነፈገው በምንም ተቀባይነት የለውም። መሄዶም የሰማያዊ ፓርቲ ምን ያህል ተወዳዳሪዎች እጩ ተወዳዳሪዎች ተሰረዙበት። በአጠቃላይ እንግዲህ እስካሁን ድረስ አልቆመም። አሁን እኛ ችግራችን ምንድን ነው? ባለፈው ሳምንት መጨረሻ አካባቢ ድረስ ሁለት መቶ ያህል ነበሩ እንደተሰረዙ ማቀው ነኝ። ነገር ግን አሁን በቅርብ ጊዜ ዛሬም ትግራይ አካባቢ ያሉ አምስት እጩዎቻችን የሌላው ሲለጠፍ የእኛ እንዳልተለጠፈ፣ እነ አቶ አስገደ ታዋቂ ሰው ናቸው። እሳቸውን ጨምሮ ለክልል ምክር ቤት ተወዳድረው ነበር መቀሌ ውስጥ እንዳ እንዳልተለጠፈ ገልጸውልኛል። እንዲሁም ደግሞ ሰሜን ጎንደር አካባቢ ያለ ሰው ከመስሪያ ቤትህ ልዩ ደብዳቤ ካላመጣህ ተብሎ እንደ ታገደ ደርሶኛል። ጉጂ አካባቢ ያሉ ቦረና ጉጂ አምስት የምርጫ ክልሎች አካባቢ እንደዚሁ እንዳልተለጠፈላቸው ሰምቻለሁ። እና ከጊዜ ወደ ጊዜ ወደ ቅጽ አራት እስካላለቀ ድረስ ምዝገባው በይፋ እስካልተለጠፈ እና መታወቂያ እስካልተሰጠ ድረስ የመሰረዙ ነገር ተጠናክሮ ቀጥሏል ማለት ነው። እንግዲህ ባለፈው አርብ ሁለት መቶ ብለዋል ሲደመር አምስት ትግራይ ውስጥ ከዛ በኋላ እንግዲህ ከ206 እርሶን ሲጨምር ደግሞ 207ና ከዛ በላይ ሆነ ማለት ነው። ይሄ የሆነው ለአድማጮቻችንም ለማብራራት ያህል የተሻሻለው የኢትዮጵያ ምርጫ ህግ በ532 ዝባር 1999 አንቀጽ 49 የእጩዎች ብዛትን ስለመለየት በሚል ርዕስ የሰፈረ አለ። እሱን ለአድማጮች አነባለሁ። በአንድ ምርጫ ክልል ለህዝብ ተወካዮች ምክር ቤት ለመመረጥ የሚወዳደሩ ፓርቲዎች ከ12 መብለጥ የለባቸውም ይላል። ሁለት የእጩዎች ብዛት ከአስራ ሁለት ከበለጠ የፖለቲካ ድርጅቶች በቅድሚያ በእጩነት እንዲመዘገቡ ይደረጋል። ሶስት በፖለቲካ ድርጅቶች የቀረቡ እጩዎች ከአስራ ሁለት በላይ ከሆኑ ባለፈው ምርጫ ከፍተኛ ድምፅ ላገኙ ከስድስት ለማይበልጡ ድርጅቶች ቅድሚያ ይሰጣል። ቀሪዎቹ የፖለቲካ ድርጅቶች በዕጣ ይለያሉ ይላል። እኔ ብቻ ነው በዛ ሁኔታ አዲስ አበባ ብቻ ነው እንደዚህ አይነት ነገር ያለው እንጂ ሌላው ክፍለ ሀገር ያለው በሙሉ ምንም ምክንያቱ በማይታወቅ ሁኔታ ነው የተሰረዘው እንጂ እጣ ውስጥ የገባ እጣ ውስጥ ውድድር ያለው አዲስ አበባ ላይ ብቻ ነው ካስራ እንጂ እንደውም ሁለት ፓርቲ ሶስት ፓርቲ ብቻ ነው ሌላ ክፍለ ሀገር ላይ ያለው። ስለዚህ እኔን እና እዚው አዲስ አበባ ሌሎች አራት ሰዎችን ጨምሮ የተደረገ ነገር እንጂ ይሄ ከሁለት መቶ በላይ ያለው እጩ ስረዛ ይህንን የሚመለከት ነገር አይደለም። እርስዎ እንዴት ነው የሚያዩት? ይህንን ቅድም አስረድተዋል። በህጉ መሰረት እንደዚህ ሆኖ በተለይ ደግሞ የእርስ ምርጫ ውድድር ውስጥ ከሚሳተፉ የፖለቲካ ፓርቲዎች በተለይ ድምጾትን አሰምተው በስፋት ሲንቀሳቀሱ የነበሩ የፖለቲካ መሪኖትና የእርስዎ ተነጥሎ መውጣት የአሰራር ግልጽነት የህግ ችግር እንዳለ ገልጸዋል። አሰራሩንስ እንዴት ነው የሚያዩት? እኔ ከአሰራር የበለጠ መሰረታዊ የሆነ የህግ ግድፈትን ትልቁም ነገር እሰጣለሁ። ምክንያቱም እኔ የፖለቲካ ሰው ነኝ። በህግ ጉዳዮች እና በመርህ ጉዳዮች ነው እንጂ ማየው ጣፊ ወጣ ቃለ ጉባኤ ተይዞ ነበር ወይም አልነበረ፣ እንደዚህ አይነት ነገሮች የሚሉት በጣም ቴክኒካል እና ዝቅተኛ ደረጃ ላይ ያሉ ናቸው። እኔ ግን የዲሞክራሲና የፖለቲካ ታጋይ እንደመሆኔ እነዚህ ነገሮች የኔን የመመረጥ እንዳንድ ግለሰብ ህገ መንግስታዊ መብቴን የፓርቲዬንም መብት እና እዛ ቦታ ላይ ያሉ የሰማያዊ ደጋፊዎችን እና የሰማያዊን ለመምረጥ የሚፈልጉ ሰዎችን መብት የገደበ ስለሆነ ታች ባለው ቴክኒካል ጉዳይ ላይ ወርጄ ለመነጋገር አልፈልግም። እሱም አይደለም፣ የአንድ የፖለቲካ ፓርቲ አላማ በዛ ደረጃ ወርዶ አይደለም ነገሮችን የሚያየው። ያ ህግ ከህገ መንግስት ውጭ የሆነ ህግ ነው። በምንም አይነት ከህገ መንግስቱ ውጭ የሆነ ህግ ደግሞ ተቀባይነት የለውም። እውነተኛ ህግና ፍርድ ቤት ቢኖር ኑሮ ይሄ ህግ ተገዝተን በዚህ ሁኔታ ልንለይ አንችልም ነበርና ይህንን ህግ እኔ እንደውም ኢትዮጵያ ለህግ ሲሪየስ እንዳልሆነችና ዝም ብሎ በዘፈቀደ የወጣ ህግ ስለሆነ እንደ ሀገር ደረጃም የሚያሳፍርና ለኢትዮጵያን የሚያውቁና ና በሌላ ዓለም ፖለቲከኛ ለሆኑ ሰዎች ሁሉ በታሪክ የሚያስቅብንና የሚያሳፍርን ነገር ነው ብዬ ነው ማለት ነው። እንግዲህ በስተ መጨረሻ በተለያዩ ክፍለ ሀገሮች ከምርጫው የተሰረዙት እጩ ተወዳዳሪዎችን በተመለከተ የምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋዱ ፊሳ የተሰረዙት የሌሎች ፓርቲ አባላት እንጂ የሰማያዊ ፓርቲ አባላት አይደሉም ብለዋል። እስቲ እንስማ ከሳቸው አሁን እኛ አሁን ባለበት ደረጃ አንድም የሰማያዊ ፓርቲ እጩ ተሰርዞ ከሆነ በተጨባጭ ማስረጃ ሊቀርብ ይችላል። ተገቢ ማስተካከል ሊወስድ ይችላል። የሆነው ግን የቦርዱ በማያቋባት አደረጃጀት ትብብር በሚል የሌሎች ፓርቲ አባላት በሰማያዊ ፓርቲ የተመዘገቡበት ሁኔታ ነው ያለው። የኦሞ ህዝቦች ዲሞክራሲያዊ ድርጅት ደቡብ ኦሞ አካባቢ ያስመዘገበው ሀያ አራት እጩ ተሰርዞብኛል የሚለው የሰማያዊ ፓርቲ እጩዎች አይደሉም፣ የሰማያዊ ፓርቲ አባላት አይደሉም። የኦሞ ህዝቦች ዲሞክራሲያዊ ድርጅት አባላት ናቸው። አቶ ይልቃል አቶ ነጋዶ ፊሳ አስቀድመው ለገለጹት ምን አይነት መልስ ይሰጣሉ? ሁኔታው ምንድን ነው? አንደኛ አንተ ይህንን ነገር የምርጫ አዋጁን ካየኸው ሄኖክ አንድ እጩ ለመራጭነት ሲመዘገብ ለእጩነት ሲቀርብ ምን ምን ሪኳይርመንት ያስፈልጋል የሚለውንም ልክ አሁን እኔን በጣም አውደቅን የህጉ አስተዳደር እንደሆነ ካየኸው መጀመሪያ አንድ እጩ ሆኖ ለመቅረብ አንድ ሰው የሚያስፈልገው ዋናው በግንዱ ላይ መነጋገር ካለብን እድሜው ከሀያ አንድ አመት በላይ መሆን፣ ዜግነቱ ኢትዮጵያዊ መሆን በህግ መብቱ ያልተገፈፈ መሆን፣ የፖለቲካ ፓርቲ ዕጩ ሆኖ መቅረብ ከፈለገ በከፍተኛ አመራር የተፈረመ ደብዳቤ፣ ይሄም ግለሰብ ደግሞ ያን ፓርቲ ወክሎ ለመወዳደር የፈረመበትና ቃል የገባበት ደብዳቤ ናቸው የሚያስፈልጉት። ስለዚህ የሌላ ፓርቲ አባል መሆን አለመሆን በዚህ አንቀጽ መሰረት ያሰርዛል የሚል አንድም ቦታ በአዋጅ ውስጥ የለም፣ የመጀመሪያው ነገር። ሁለተኛ ነገር ሰማያዊ ፓርቲ አባል ለመሆን አለመሆን እኛንን አባሎቻችን የምናውቃቸው እንጂ ማንም ሊሆን አይችልም። አባሎቻችን ናቸው ብለው ፈርመው፣ አባሎቻችን ናቸው ብለን ጽፈንላቸው እነዚህ ሰዎች በምን በምን መስፈርት በምን ሁኔታ ምርጫ ቦርድ የሌላ አባል ናቸው ሊል እንደሚችል አላልቅም። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ለሰጡኝ ማብራሪያ አመሰግናለሁ። እግዚር ስጥልኝ፣ ሄኖክ አመሰግናለሁ። የኢትዮጵያ ምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋዱ ፊሳ አዲስ አበባ ለሚገኘው ዘጋቢያችን ለእስክንድር ፍሬው በሰጡት መግለጫ ግልጽ በሆነ እጣ አወጣጥ አቶ ይልቃል ጌትነት ከምርጫው መሰናበታቸውን አስረድተዋል። ሂደቱ በየምርጫ ክልሉ ነው የሚሰራው። ግን ኢንጂነር ይልቃልን ጨምሮ የሌሎቹም ፓርቲዎች የተሰራበት ሁኔታ አንደኛ፣ በየምርጫ ክልሉ ለሁሉም የፖለቲካ ፓርቲዎች ጥሪ ተደርጓል። በስልክም በደብዳቤም ማለት ነው። እንዲገኙ ተደርጓል። በእጣ አወጣጡ ላይ እንዲገኙ ነው። አዎ የእጣ አወጣጡ ስነስርዓት ላይ እንዲገኙ፣ የህዝብ ታዛቢዎችም እንዲገኙ፣ ሂደቱ የሚዲያም አካላት እንዲገኙ ተደርጓል። ስለዚህ ምንም የሚያከራክር አይደለም። ባለፈው ምርጫ ከተወዳደሩት የፖለቲካ ፓርቲዎች ውስጥ እጩ ካመዘግቡት ፓርቲዎች ውስጥ ትልቅ ድምጽ ያገኙት እነማን ናቸው ተብሎ ይለያል ማለት ነው። ስለዚህ በግልጽ ይጻፋል ስንት ስንት ድምጽ እንዳገኙ አንዳንዶቹ የፖለቲካ ፓርቲዎች ደግሞ ባለፈው ምርጫም ያልተወዳደሩ የፖለቲካ ፓርቲዎች ሊኖሩ ይችላሉ። ሁለት ሺ ሁለት ማለት ነው። ከዚህ ውስጥ አንዱ ሰማያዊ ፓርቲ ነው። ስለዚህ አዲስ ፓርቲ ነው። ምንም ድምፅ እንደሌለው ይታወቃል ማለት ነው። ስለዚህ ምንድን ነው የሚሆነው? ባለፉት ምርጫ ትልቅ ድምፅ ያገኙት ፓርቲዎች እንደየደረጃቸው ስድስቱ ከተለዩ በኋላ ከስድስት በኋላ ያሉት እጣ እንዲያወጡ ይደረጋል። ስምንቱ ማለት ነው። አስራ አራት ከሆነ ያለው ለምሳሌ አስራ አስራ አራት ከሆነ ሊሆን ይችላል። ግን አስራ ሰባትም የተመዘገበበት አለ፣ አስራ ስምንትም የተመዘገበበት አለ። እነሱ ጣ እንዲያወጡ ይደረጋል። ስለዚህ ጣን ደግሞ ማንንም ኮምፕሌን ማድረግ አይቻልም። ህጉ በሚፈቅደው አግባብ የተሰራ ስራ ነው። ምንም አድሎ የሌለበትና ሁሉም አካላት በተገኙበት ግልጽ በሆነ መስፈርት ነው የተከናወነው ሂደቱ እና በዚህ ደረጃ ሊቀርብ የሚችል አግባቢነት ያለው ቅሬታ ታ ነው ብለን አንወስድም። የመጨረሻ ላርገባ ሰው ነጋ ግን እንደው ከዲሞክራሲያዊነት አንጻር ዲሞክራሲያዊ ስርዓት ከመገንባት አንጻር እንደዚህ አይነት ህጎች አሁን ከአስራ ሁለት ከሁለት በላይ ፓርቲዎች በአንድ የምርጫ ክልል መወዳደር አይችሉም የሚለው ነገር ቅሬታዎች ሲያስነሳ የመጀመሪያ ጊዜ ሆነው እንዴት ነው የሚታየው? በእናንተ ምናልባት የመወዳደርን እድል አይገድብም ወይ? እንግዲህ ይሄ አዲስ አሰራር አይደለም። ከዚህ በፊትም የተሰራበት አሰራር ነው። አዲስ አበባ ላይ ማዕከል እንደመሆኑ ዋና ከተማ እንደመሆኑ የሀገራችን ውስጥ ያሉት የፖለቲካ ፓርቲዎች አዲስ አበባ ላይ ብዙዎቹ ያስመዘግባል። ስለዚህ ይሄ አዲስም አይደለም። ሁለት ሺህ ሁለት ላይም በተመሳሳይ እጣ የወጣበት ሁኔታ ካለ ዘንድሮም ያንኑ ነገር ነው እያደረግ ነው። እኛ እንግዲህ እንደ ኢትዮጵያ ብሔራዊ ምርጫ ቦርድ ህግ አስፈጻሚዎች ነን። ሕጉ በተለይ ለህዝብ ተወካዮች ምክር ቤት አስራ ሁለት እጩዎች ናቸው በአንድ ምርጫ ክልል መወዳደር የሚችሉት ከዚህ ሊበልጥ አይገባም ስል ሕግ አውጪው ብዙ ምክንያቶች ይኖራሉ በዚህ ደረጃ ሲገድብ ግን በዚህ ዙሪያም ሕግን ተከትሎ መስራት አንድ ነገር ሆኖ ለአንድ ምርጫ ክልል አንድ ተወካይ ለህዝብ ተወካዮች ምክር ቤት ለማውጣት የሌሎቹን አገሮች ተሞክሮ በምናይበት ጊዜ ያን ያክል ከዛ በላይ የሆነ ፓርቲን በአንድ ምርጫ ክልል ላይ ማወዳደሩ ዝም ብሎ ድካም የህዝብ ድምጽ መከፋፈል ነው እንጂ ምንም የሚያመጣው ውጤት የለም ብዬ ነው የማስበው። አቶ ነጋ ዱፊሳ የኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤት ዋና ኃላፊ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጭ፣ እኔም በጣም አመሰግናለሁ። ከአሜሪካ ድምፅ ራዲዮ የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። የመጨረሻው ዙር እንደሆነ የተነገረለት የደቡብ ሱዳን የሰላም ድርድር ፕሬዚደንት ሳልቫኪር እና የተቃዋሚዎቹ መሪ ዶክተር ያክ ማቻር ባልተገኙበት ዛሬ አዲስ አበባ ላይ ተጀምሯል። ማቻር ካለፈው አርብ ጀምሮ አዲስ አበባ እንደሚገኙ ሲገለጽ ፕሬዚደንት ኪር ግን እስካሁን አልመጡም ነው የተባለው። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። የደቡብ ሱዳን ፕሬዚዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ዛሬ በተጀመረው ድርድር ላይ አለመገኘታቸው አደራዳሪዎቹንና አጋሮቻቸውን አሳዝኗል። ትሮይካ በመባል የሚታወቁትን እንግሊዝን፣ አሜሪካንና ኖርዌን በመወከል የተናገሩት የእንግሊዝ የደቡብ ሱዳንና የሱዳን ልዩ ወኪል ማቲዩ ካኔል ቅሬታቸውን ከገለጹት አንዱ ናቸው። እንደ አውሮፓውያን አቆጣጠር የካቲት አንድ ቀን የደቡብ ሱዳን መሪዎች ዋና ዋና በሚባሉ ጉዳዮች ላይ ድርድሮችን ለማጠናቀቅ ከመጋቢት አምስት በፊት የሰላም ስምምነት ለመፈረም ሚያዝያ አንድ ቀን ደግሞ ቅድመ የሽግግር መንግሥት ለመጀመር ተስማምተው ነበር። የካቲት ሀያ ቀን ለመጨረሻ ዙር ድርድር ወደ አዲስ አበባ ለመምጣትም ተስማምተው ነበር። ፕሬዝደንት ኪያር ያንን ቃላቸውን እንዳላከበሩ በሐዘኔታና በሚያስቆጭ ሁኔታ ለማስታወስ ችለናል። የደቡብ ሱዳን መንግስት ግን ፕሬዝዳንት ኪር በዛሬው የመክፈቻ ስነ ስርዓት ላይ ያልተገኙት በበቂ ምክንያት መሆኑን ይናገራል። ቪኦኤ ያነጋገራቸው የሀገሪቱ የማስታወቂያ ሚኒስትር እና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኩይ ሉዌዝ ፕሬዝዳንቱ የሚመጡት አስፈላጊ ሲሆን ብቻ ነው ብለዋል። ሰዎች ፕሬዝደንቱ ለምን በዚህ ድርድር ላይ አልተገኙም ይላሉ። ፕሬዚዳንቱ እኮ ስራ ፈት አይደሉም። እንደ አውሮፓውያን ዘመን አቆጣጠር ከየካቲት 19 ጀምሮ እዚህ መጥተው ቢሆን ኖሮ እስካሁን ድረስ ለአራት ቀናት ምንም ሳያደርጉ ሊቀመጡ ነበር ማለት ነው። ፕሬዚዳንቱ የሚከተሏቸው መፍትሔም ሊሰጧቸው የሚገቡ ሌሎች ብሔራዊ ጉዳዮች አሉባቸው። በድርድሩ መገኘታቸው አስፈላጊ በሚሆንበት ጊዜ ሁኔታው የእርሳቸውን መገኘት ሲጠይቅ ይመጣሉ። ከዚያም ወደ ብሔራዊ ጉዳዮች ይመለሳሉ። የደቡብ ሱዳን ተቃዋሚዎች ግን ሳልቫኪር በዚህ ድርድር ላይ አለመገኘታቸውን ተችተዋል። የተቃዋሚዎቹ ቃል አቀባይ ፖት ካንግቾል ይህንኑ ነው ያንጸባረቁት። የኢጋድ የመሪው ስብሰባ በተካሄደበት ወቅት ሁለቱ መሪዎች ማለትም ፕሬዚደንት ሳልቫ ኪር ማርዴት እና ዶክተር ሪያክ መቻር እንደ ኤውሮፓን አቆጣጠር የካቲት 19 እዚህ መገኘት እንዳለባቸው ግልጽ ተደርጎላቸው ነበር። የእኛ ሊቀመንበር ዶክተር ሪያክ መቻር እዚህ የመጡት ከ19 በፊት ነው። እናም የሰላም ድርድሩን ያደርጉ ዘንድ የሳልቫን መምጣት እየጠበቁ ነው። በዛሬው ስብሰባ በእርግጥ አልተገኙም። መምጣትም አይችሉም፣ ሳልቫን እየጠበቁ ስለሆነ ማለት ነው ምክንያቱም በተደራዳሪዎቹ ሳይሆን በሁለቱ ወገኖች መሪዎች ብቻ የሚፈቱ ጉዳዮች አሉና። ዛሬ የተጀመረው ድርድር የመጨረሻ ዙር እንደሆነ በተናጋሪዎች ሁሉ ተጠቅሷል። ከእነዚህ አንዱ የነበሩት ደግሞ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋነኛ አደራዳሪ የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ስዩም መስፍን ናቸው። በእርግጥ የመጨረሻ ዙር ነው ወይ? አምባሳደር ስዩም ለዚህ ጥያቄ ምላሽ ሰጥተውኛል። እንግዲህ ይሄ ለእነሱ ነው ጥያቄ። ወደ እነሱ ነው መሄድ ያለባት። የመጨረሻ ይሆናል ብለው ነው የፈረሙት። የደቡብ ሱዳን ሕዝብ ይቅርታ ያደርጉለት አላደርጉለትም መጠየቅ ያለባቸው እነሱ ናቸው። ከጦርነት ወጥተው ሰላም፣ በህግ የሚተዳደር ሕብረተሰብ መመስረት ከፈለጉ ከዚህ ውጭ ሌላ አማራጭ ያላቸው። አስራ አራት ወራት ሙሉ የዓለም አቀፍ ማህበረሰብ፣ ኢጋድ፣ ሁላችንም በጋራ ቁመን ስናግዝ ቆይተናል። አሁንም ማገዛችንን አናቋርጥም። ይበቃል በቃ በቃ በቃ እንግዲህ ለጦርነት በቃ መባል አለበት የሚል የሁሉም አቋም ነው፣ የእነሱም፣ የዓለም አቀፉ ማህበረሰብ ነው። ይህን ተግባራዊ ለማድረግ የሚጠይቃቸው ቁርጠኝነት በጣም ከባድ ነው። ስለዚህ ለእነሱ ብቻ አሸክመን ዞር አንልም። የተቻለንን ያህል ጥረት እናደርጋለን፣ እናግሳለን። ዛሬ በአዲስ አበባ የተጀመረው የደቡብ ሱዳን የሰላም ድርድር ለመጪዎቹ አስር ቀናት እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ምዕራብ ሀገሮች ውስጥ በሚገኙ የገበያ አዳራሾች ላይ አደጋዎች እንዲጣሉ አልሸባብ በትኖታል የተባለ የቪዲዮ ጥሪ ከወጣ በኋላ ሕዝቡ አይኖችን እንዲከፍትና ሁኔታዎችን በንቃት እንዲከታተል የዩናይትድ ስቴትስ የሀገር ደህንነት ሚኒስትር ጄ ጃንሰን አሳስበዋል። የአሁኑ ቪዲዮ የሚያመለክተው ዓለም አቀፉ የሽብር ስጋት ወደ አዲስ ምዕራፍ መሸጋገሩን ነው ብለዋል። የደህንነት ሚኒስትሩ ቪክተር ቢቲ ያጠናቀረው ዘገባ አለ። ሰሎሞን አባተ ያቀርበዋል። ሚኔሶታ፣ ብሉሚንግተን በሚገኘው ሞል ኦፍ አሜሪካ በሚባለው የገበያ አዳራሽ ላይ የሚሆን በሌሎች የሀገር ውስጥ ገበያዎች ላይ የተነጣጠረ ጥቃት ስለመኖሩ በርግጥ ስለመኖሩ ከታማኝ ምንጮች የተገኘ ወይም የተረጋገጠ መረጃ እንደሌላቸው የደህንነት ሚኒስትሩ አስታውቀዋል። ይሁን እንጂ ከትናንት በስቲያ ቅዳሜ የወጣው የአልቃይዳ ግብረ አበር የሆነው የሶማሊያው ሽብር ቡድን አልሻባብ የቪዲዮ መልእክት በምዕራባውያኑ የገበያ አዳራሾች ላይ አደጋዎች እንዲጣሉ ጥሪ ያስተላልፋል። አልሻባብ የዛሬ ሁለት ዓመት አካባቢ በናይሮቢ ዌስትጌትስ የገበያ አዳራሽ ውስጥ ለተፈጸመውና ስልሳ ሰባት ሰዎች ለተገደሉበት የሽብር ጥቃት ኃላፊነት መውሰዱ ይታወሳል። በከትናንት በስቲያው የቪዲዮ ጥሪ ላይ አንድ ጭንብል ያጠለቀ ተናጋሪ ረጅም መልእክት አስተላልፏል። በእፍኝ የተቆጠሩ ሙጃህዲኖች ኬንያን ለአንድ ሳምንት ያህል ሙሉ በሙሉ ከእንቅስቃሴዋ ማቆም ከቻሉ በዓለም ዙሪያ ቁርጠኝነት ያለው ሙጃህዲን የአሜሪካንና የአይሁድ ንብረት በሆነ የገበያ ማዕከላት ላይ ምን ሊፈጥር እንደሚችል ገምቱ። እንዲህ አይነቱ ጥቃት በሚኔሶታው ሞል ኦፍ አሜሪካ የገበያ አዳራሽ ቢጣለስ፣ ወይም በካናዳው ዌስት ኤድመንተን ገበያ አዳራሽ ላይ፣ ወይም በለንደኑ በኦክስፎርድ ስትሪት ላይ፣ ወይም በመቶዎች የሚቆጠሩና በድፍን ምዕራብ ዓለም እዚህም እዚያም በተከፈቱ የአይሁድ ይዞታ በሆነው የዌስት ፊልድ ሱቆች ላይስ ይኸው ሽፍን መልእክት አስተላላፊ ኬንያ፣ ሶማሊያ ውስጥ ጦሯን አሰማርታ አልሻባብን እየወጋች ነውና በቀሉን እዚያው ኬንያ ውስጥ ለመቀጠል ዝቷል። በእርግጥ ይህ የቪዲዮ መልእክት ተጨባጭ ወይም ምንጩ እውን አልሻባብ ስለመሆኑ በነፃ ወገን ገና አልተረጋገጠም። በኤንቢሲ የዜና አውታር ሚት ዘ ፕሬስ ዝግጅት ላይ ትናንት ብቅ ያሉት የደህንነት ሚኒስትሩ ጄ ጆንሰን ሲናገሩ እንደ አልቃይዳ ሁሉ ኢስላሚክ ስቴትን የመሳሰሉ አዳዲስ ቡድኖች መልእክቶቻቸውን ለማስተላለፍ ማኅበራዊ መገናኛዎችን፣ የቪዲዮ ቅንብሮችን፣ ህትመቶችን በስፋት እየተጠቀሙ መምጣታቸውን አመልክተዋል። ቡድኖቹ በየሀገሮቹ ያሉ ተከታዮቻቸው የሁከት አድራጎቶችን እንዲፈጽሙ ለማነሳሳትና ለመመልመልም ነው የመገናኛ ዘዴዎቹን እየተጠቀሙ ያሉት። አይኖቻችንን መክፈት አለብን። የደህንነት ጥበቃችንን ማጠናከር አለብን። ካናዳና አውሮፓ ውስጥ ጥቃቶች እንዲፈጸሙ የሚገፋፉ ጥሪዎች ተላልፈዋል። በዚህም ምክንያት በፌዴራል ህንፃዎቻችን ላይ ጥበቃውን ለማጠናከር እርምጃ ወስጃለሁ። ከጥቂት ወራት በፊት ተጨማሪ የጥበቃ ኃይሎች እንዲሰማሩ አድርጌያለሁ። በተባለው የገበያ አዳራሽ ላይም እንዲሁ ጥበቃው ይጠናከራል የሚል እምነት አለኝ። የሚታይም ስውርም። ስለዚህ ሰው በንቃት መከታተሉ በጣም አስፈላጊ ነው። አንድ ነገር ካያችሁ፣ ዝም አትበሉ የሚለው አባባል አሁን ካለንበት የሚዘሉ ዋጋ ያለበት ጊዜ ቢሆን አሁን ነው። ቪዲዮውም ምላሽ ለቪዲዮውም ምላሽ ሰጥቻለሁ ያለው ሚኒሶታ ውስጥ በአመዛኙ የሶማሌ ማህበረሰብ በሚኖርበት አካባቢ የሚገኘው ሞል ኦፍ አሜሪካ የጸጥታ ጥበቃውን ማጠናከሩን አስታውቋል። የካናዳ ፖሊስ ትናንት በሰጠው መግለጫ ከአልሻባብ የተሰነዘረውን ዛቻ እየፈተሸ መሆኑን አመልክቷል። የዌስት ኤድመንተን የገበያ አዳራሽ አስደናቂ የደህንነት ጥበቃ ስርዓት ያለው መሆኑን የኤድመንተን ፖሊስ ምክትል አዛዥ ብራያን ሲምፕሰን አመልክተዋል። ፖሊስ በተጨማሪም ከአካባቢው የሶማሌና ሙስሊም ማኅበረሰቦች ጋርም በቅርበት እየሠራ መሆኑን አዛዡ አመልክተዋል። ማኅበረሰቦቻችን ውስጥ የሚታዩ እነዚህን መሰል ስጋቶችን አስቀድሞ ለመለየት በተለይ በተናጠል ሽብርና ጽንፈኝነት አዝማሚያ የሚያሳዩ ግለሰቦችን ለይቶ ለማውጣት ከማኅበረሰቦች ጋር ተቀራርበው መሥራት ይጠቅማል ፈጥኖ እንዲህ ያሉ ሁኔታዎች ከጥንስሳቸው ለማክሸፍ እርምጃ ለመውሰድም ያስችላል። የዕለት ተዕለት ኑሯችንን ሳናስተጓጉል ልናሳካው እንችላለን። አሸባሪዎች ከሚገባቸው በላይ ትኩረትና ኃይል ሊያገኙ አይገባም። ምክንያቱም ስራቸው ማሸበር ነውና ማሸበሩ እንዲሳካላቸው መፍቀድ አይገባንም። የዩናይትድ ስቴትሱ የደህንነት ሚኒስትር ጆንሰን ለሚዲያ ሲናገሩ አሜሪካውያኑ ሙስሊሞች አይስልን የመሳሰሉ ቡድኖች በእስልምና ላይ ጠለፋ እያካሄዱ ናቸው ብለው የነገሯቸው መሆኑን አመልክተዋል። እነርሱን ሙስሊም ጽንፈኞች ብሎ መጥራት የማይገባቸውን ቦታ በሙስሊሙ ዓለም እንዲሁም በእስልምና ሃይማኖት ውስጥም የማይገባቸውን ዕውቅና ያሰጣቸዋል ሲሉ ሚኒስትሩ አሳስበዋል። ክቡራትና ክቡራን አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስት ና በሰላሳ አንድ ሜትር በአንድ አጭር ሞገድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ ኪሎ ሄርትዝ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡ እንጋብዛለን። በኢንተርኔት ኒውስ ዶት ኮም ስላሽ አምሃሪክ ላይ ታገኙናላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በእጅ ስልካችሁ ቪኦኤ ዶት ሆን ዶት ኤምኦቢ አይ እንዲሁም ናይል ሳት ላይ እንገኛለን። በተጨማሪም በስርጭቶቻችን ሰዓቶች ወይም በየስርጭቱ ዕለት የአሜሪካ አድማጮች ከማንኛውም ስልክ በሁለት አንድ ሁለት ስምንት ሶስት ሁለት ስምንት አራት ሰባት ሰባት ወይም ሁለት አንድ ሶስት አራት ዘጠኝ ሶስት ዜሮ አንድ ሀያ ሁለት ላይ የእንግሊዝ አድማጮች ደግሞ ሰላሳ ሶስት ዜሮ ሶስት ሶስት ሶስት ሁለት ስድስት አምስት አራት ሁለት ወይም ሀያ ሰላሳ አምስት አስራ ዘጠኝ ዜሮ ሰባት ሰባ ላይ ደውላችሁ ፕሮግራሞቻችንን በስልኮቻችሁ ማዳመጥ ትችላላችሁ። አሁን የእናንተን የአድማጮቻችንን አስተያየቶች እንጋብዛችሁ። አዬ ለምና ውይት ነኝ። የምደውለው ከአትላንታ ጆርጂያ ነው። ኧረ እባካችሁ ምን እየተካሄደ ነው በሀገራችን ውስጥ እና ስለ ቦኮሀራም ስለ አልሻባብ ና ረ የኛ አገር መንግስት እራሱ ህግ አይገዛውም፣ በህግ አይመራም። ምን እየተደረገ ነው ያለው? እናንተ እንደ ጋዜጠኛ ምንድን ነው ማድረግ የሚገባቸው? እኛ ስለዚህ ሀገር መስማት ምን ያደርግልኛል የኛ ሀገር እየፈረሰች ባለፈው ያው የተደረገው ነገር ይታወቃል በአንድነትና በመእ ያለ አሁን ደግሞ በሰማያዊ ፓርቲ እየተደረገ ያለ ነገር ምንድን ነው አቶ ምርቃና የምርጫ ቦርድ ሀላፊ ምን እያደረጉ ነው ለምን በህዝብ ህይወት ይጫወታሉ በአምስት አመት አንድ ጊዜ ለምትመጣ ምርጫ ምንድን ነው እየተደረገ ያለው ኧረ እባካችሁ ኧረ እባካችሁ ወዴት ነው አሮት የሚባለው ለማን ነው እሱ የሚነገረው በጉልበተኞች በመሳሪያ በመሳራ እየተረገጠን ነው። እስከ መቼ ነው የምንኖረው? አቶ መራራ ጉዲና ለኦሮሞ ህዝብና ለኢትዮጵያ ህዝብ እየታገሉ አቶ ምርቃና ደግሞ ኢህአዴግ እንዳይወድቅ ጥረት ያደርጋሉ። ሁለት መቶ የሰማያዊቹ ከምርጫ ውጭ ይደረጋል። አቶ ይልቃል ቤትነቱ መወዳደር አይችሉም። የፓርቲው መድ እና እባካችን እሱን ንገሩልን። ለዓለም እባካችን አመሰግናለሁ። ሴተኛው ካትላንታ

አሜሪካና አውሮፓ እንዲያውም ክርስትና እየደከመ እስልምና እየጠነከረ ያለበት አካባቢ ነው የእምነት እኩልነት የለም የሚለው በጣም አስደናቂና አሳዛኝ ነው ዛሬ በእስልምና አገሮች በአጠቃላይ የሚደረገው የክርስቲያኖች መገፋት ለክርስቲያኖች መቆርቆሮች አሁን ካየን የበለጠ እንዲያውም በእስላሞች ነው የሀይማኖት ተጽዕኖ የሚያደርጉት በሌላው አማኝ ላይ ለምሳሌ በሱዳን እንደተደረገው የሆነች ልጅ ኢትዮጵያዊት እናቷ አባቷ ሱዳን ሆኖ ያላሳደጋት አባቷን እምነት ተከታይ አስገድዶ ሰው እንዲከተል ማድረግ በሳውዲ የሚደረገ አሁን በመንግስት ደረጃ የሚደረገው የጭካኔ አይነት አቀጣጥ በሃይማኖት የተመረኮዘ ህግ ማውጣት። አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 202205 9942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት እንድታኖሩ እንጋብዛለን። በኢሜል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። ላኩልን። ለአራት ሰዓት ሃያ ጉዳይ ሆኖ የተከበራችሁ አድማጮች ወደ ተከታዩ ዝግጅታችንን ሄድ። ስፖርት፣ አዘጋጅና አቅራቢ ሰሎሞን ክፍሌ ገንዘቤ ዲባባ በአዳራሽ ውስጥ አምስት ሺህ ሜትር ሩጫ ውድድር አዲስ የዓለም ክብረ ወሰን አስመዘገበች። እንግሊዛዊ ሞፋራ ላለፉት ሰባት ዓመታት በቀነኒሳ በቀለ ተይዞ የቆየውን የሁለት ማይል ሬኮርድ ሰበረ። በቶኪዮ ማራቶን ኢትዮጵያውያን በሁለቱም ጾታ ድል ተቀዳጁ። እንደምናመሽታችሁ ልኛል። የተከበራችሁ አድማጮቼ ሰፋ ያለ የአትሌቲክስ ስፖርትና እግር ኳስ ዜናዎችን ይዘናል። አብራችሁን ቆዩ። አትሌት ገንዘቤ ዲባባ አዳዲስ የዓለም ክብረ ወሰን ለማስመዝገብ እንግዳ አይደለችም። ባለፈው ዓመትም በሦስት ሺህ እዚሁ ስቶክሆልም ስቴዲየም ላይ የዓለምን 3000 ሜትር ክብረ ወሰን ሰብራለች። ባለፈው ሐሙስ ደግሞ በ5000 ተሳትፋ በአዳራሽ ውስጥ ሩጫ ውድድር ሦስተኛዋን የዓለም ክብረ ወሰን አስመዝግባለች። 25ቱን ዙር በ14 ደቂቃ ከ24 ነጥብ 37 ሴኮንድ በሆነ ጊዜ ስትፈጽም እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓ ም ጀምሮ በሌላዋ ኮከብ ኢትዮጵያዊት አትሌት በመሠረት ደፋር ተይዞ ከቆየው የዓለም ሬኮርድ ላይ ቢያንስ አምስት ሴኮንዶችን አንስታለች። ታላቅ ድል ነው ነበር ያለው የእንግሊዙ ጋዜጠኛ። የእስካሁኖቹ የቤት ውስጥ ነበሩ። ካሁን በኋላ ደግሞ በመስኩ ውድድር ላይ አተኩራለሁ ነበር ያለችው ገንዘቤ ዲባባ ከውድድሩ ፍጻሜ በኋላ ለጋዜጠኞች ስትናገር። በሐሙሱ ውድድር ሌላይቱ ኢትዮጵያዊት አትሌት ብርቱካን ፈንቴ በአንድ ደቂቃ ያህል ርቃ በሁለተኝነት አጠናቃለች። 15 ደቂቃ ከ2 ነጥብ 56 ሴኮንድ ነው ጊዜዋ። በ500 ሴቶች ለሆላንድ የምትሮጠው ኢትዮጵያዊት ሲፋን ሐሰን በ4 ደቂቃ ከ46 ሴኮንድ ገብታ ብሔራዊ ሬኮርድ አስመዝግባለች። ለአረብ ኤሚሬት ሯጯ ቤተልሔም ደሳለኝም ተመሳሳይ ብሔራዊ ሬኮርድ አጽፋለች። 40561 በወንዶቹ 1500 ለጀርመን የሚሮጠው ሆሚዬ ተስፋዬ በአንደኝነት ጨርሷል። 3 ደቂቃ ከ34 ነጥብ 13 ሴኮንድ ነው ጊዜው። ሌሎች ውድድሮችም ተካሂደዋል። በርሚንግሃም በተካሄደው የወንዶቹ ሁለት ማይል ሩጫ ውድድር እንግሊዛዊ ሞፋራ ላለፉት ሰባት ዓመታት በቀለኒሳ በቀለ ተይዞ የቆየውን የዓለም ሬኮርድ አሻሽሏል። በአምስትና አስር ሺህ ሜትር ሩጫ ውድድር የዓለም የኦሎምፒክና የአውሮፓ ሻምፒዮኑ ሞፋራ አዲሱን የሁለት ማይል ሬኮርድ ያስመዘገበው ባለፈው ቅዳሜ ነው። አዲሱ ጊዜውም ስምንት ደቂቃ ከዜሮ ሦስት ነጥብ አራት ዜሮ ሴኮንድ ሆኗል። ለሰባት ሳምንታት በኢትዮጵያ ልምምድ ሲያደርግ መቆየቱን የገለጸው ፋራ ሜዳሊያ መሰብሰቡንና አዳዲስ ክብረ ወሰን ማስመዝገቡን እቀጥላለሁ፣ አላቆምም ብሏል። በቶኪዮ ማራቶን ደግሞ በመግቢያ ላይ እንደ ገለጽኩት በሁለቱም ጾታ አሸናፊዎቹ የኢትዮጵያ አትሌቶች ናቸው። የወንዶቹን እንደ ሻው ነገሴ ሁለት ሰዓት ስድስት ደቂቃ በሆነ ጊዜ ሲጨርስ የሴቶቹን ብርሃኔ ዲባባ በሁለት ሰዓት 23 ደቂቃ ከ15 ሴኮንድ አጠናቃለች። ሄላ ኪፕሮፕ ከኬንያ ሁለተኛ፣ ቲኪ ጀላና ከኢትዮጵያ ሦስተኛ ሆነዋል። በወንዶች ሁለተኛና ሶስተኛ የወጡት የዩጋንዳና ኬንያ ሯጮች ናቸው። በቶኪዮ ማራቶን የዘጠኝ ዓመት ታሪክ የአንድ ሀገር አትሌቶች በሁለቱም ጾታ ድል ሲቀዳጁ ይህ ለመጀመሪያ ጊዜ ነው ተብሏል። በወቅቱ ዝናብ ይጥልና አየሩም ቀዝቃዛ ስለነበር ግን ውድድሩን ከባድ እንዳደረገበት እንዳሻው አስረድቷል። ብርሃኔ ዲባባ በትራንስፖርት ችግር ምክንያት ከስፍራው የደረሰችው ዘግይታ ቢሆንም ማሸነፏ አስመስግኗታል። አትሌቲክሱን በዚሁ ላውቀው። አድማጮች ለእግር ኳሱ ስፖርት ዜና ወደ አዲስ አበባ ሄደን ከገዛኸኝ ጽዮን መስቀል እንሰማለን። ገዛኸኝ ሰለሞን፣ በጣም አመሰግናለሁ። በኢትዮጵያ ወጣት ብሔራዊ እግር ኳስ ቡድን ለአስራ አንደኛው መላ የአፍሪካ ጨዋታዎች ከሱዳናቸው ጋር ትናንት በድሬዳው ስታዲየም ያደረገውን የመጀመሪያ ማጣሪያ ሁለት ለአንድ ተሸንፏል። እንግዳው ቡድን በሀያ ሰባተኛው ና በሰላሳ ዘጠነኛው ደቂቃ ኡስመን ሐሰንና ና ኢብራሂም ጋፋት ያስቆጠሯቸው ሁለት ግቦች በመምራት ለረፍት ወጥተዋል። የኢትዮጵያ ወጣት ቡድን በባዶ ከመሸደፍ የዳነባትን ብቸኛ ጎል ዳዋሂት ጤሳ በፍጹም ቅጣት ምት አስቆጥሯል። የኢትዮጵያ ወጣት ብሔራዊ ቡድን አሰልጣኝ ማሪያኖ ባሬቶ ከጨዋታው በኋላ እንደተናገሩት እኔና ተጫዋቾቼ የሰራነው ስህተት ለሽንፈት ዳርጎናል ድክመታችንን አስተካክለን በመልሱ ጨዋታ አሸንፈን ወደ ቀጣዩ ማጣሪያ ለማለፍ ተግተን እንሰራለን ብለዋል። በአንጻሩ የአሸናፊው ቡድን አሰልጣኝ ሚስተር ሀምደን አህመድ እንዲህ ብለዋል። የኢትዮጵያ ወጣት ብሔራዊ ቡድን ጥሩ ኳስ የሚጫወት ቡድን ነው። ከረፍት መልስ ለማሸነፍ ተደጋጋሚ ጫና ፈጥረውብን ነበር። ሆኖም ቀደም ሲል ያደረግነው ጥሩ ዝግጅት ለውጤት የታምቅታል ተደስቻለሁ። ካሉ በኋላም ወደ ሱዳን ስትመጡ ተመሳሳይን በጎ ምላሽ ታገኛላችሁ ብለዋል የሱዳኑ አሰልጣኝ። የሁለቱ ቡድኖች አሸናፊ የሚሆነው ቀጣዩን ማጣሪያ ከደቡብ አፍሪካ ወጣት ቡድን ጋር እንደሚሆን ታውቋል። አስራ አንደኛው መላው አፍሪካ ጨዋታዎች ከሰባት ወራት በኋላ በኮንጎ ብራዛቪል ይካሄዳል። ወደ አውሮፓ የውስጥ ሊጎች ስናመራ እንግሊዝ ፕሪምየር ሊግ ፈጠን ባለ እንቅስቃሴ ተጀምሮ እንደ ተጋጋለ በተጠናቀቀው የክሪስታል ፓላስ እና አርሴናል ጨዋታ በአርሴናል ሁለት ለአንድ አሸናፊነት ተፈጽሟል። አርሴናል አሸንፎ ይውጣ እንጂ በክሪስታል ፓላስ ክፉኛ ፈተና ገጥሞት ነበር። ከእረፍት መልስ ተደጋጋሚ ጎል የማግባት ጫና ፈጥሮ የነበረው ክሪስታል ፓላስ ብቸኛዋን ጎል ያስቆጠረው በመጨረሻው ሰዓት ላይ ነበር። የአርሴናሉ በረኛ ለቡድኑ ውጤት ትልቁን ድርሻ ተጫውቷል። ከጎንና ከጎን የሚሸጋገሩትን ከፊት ለፊት እንደ ጥይት የሚተኮሱበትን ኳሶች አክሽፏል። በተለይ በተጨማሪው ሰዓት ማለት ነው የባከነው ሰዓት ማጠናቀቂያ ላይ ተወርውሮ ያላገኛት ኳስ የጎሉን ቋሚ ለትማ ስትመለስ በወደቀበት አግኝቷት ያዳናት የአርሴናልን እድለኝነት የመሰከረች ናት። በረኛው የለጋት ኳስ በአየር ላይ እንዳለች ነው ዳኛው የፍጻሜውን ፍሽካ ያሰሙት። ሌላኛው በፕሪምየር ሊጉ ድል የቀናው ማንቸስተር ሲቲ ኒውካስል ዩናይትድ አምስት ለአንድ ሲያሸንፍ መሪው ቼልሲ ከበርሌ አንድ አቻ መለያየቱ ግስጋሴውን ገጥቶበታል። የማንቸስተር ዩናይትድ በስዋንሲ ሲቲ ሁለት ለአንድ መሸነፍና ነጥብ መጣሉ የአርሴናልን ደረጃ አሻሽሎለታል። ሌሎች ጨዋታዎችም ተካሂደዋል። ፕሪምየር ሊጉን ቼልሲ በስልሳ ነጥብ ይመራል። ማንቸስተር ሲቲ በሀምሳ አምስት አርሴናል በአርባ ስምንት ከአምስተኝነት ወደ ሶስተኝነት ተረማምዷል። በስፔን ላሊጋ ከትናንት በስቲያ ባርሴሎና በሜዳው በማላጋ አንድ ለባዶ መሸነፉን ተከትሎ የሪያል ማድሪድን መሪነት አጠናክሮለታል። ሪያል ማድሪድ ትናንት ኤልቼን ሁለት ለባዶ አሸንፏል። ላሊጋውን በስልሳ ነጥብ ይመራል። ባርሴሎና በአራት ነጥብ ዝቅ ብሎ ሁለተኛ፣ አትሌቲኮ ማድሪድ ደግሞ በሀምሳ ሶስት ነጥብ ሶስተኛ ናቸው። የሆነ በእኔ በኩል ያለው ሰለሞን አመሰግናለሁ። እኔም ገዛይን ጽዮን መስቀልን አመስግኜ በዚሁ ላብቃ። አድማጮቼ ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ኩራትና ኩራን አድማጮች ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ተከታዩ አፍሪካ ነክ ርዕሶች ይሆናል። አፍሪካ ውስጥ የበለጠ የኤሌክትሪክ መብራት እንዲኖር የመንግስትና የግል መዋለ ነዋይ ፍሰት እንደሚያስፈልግ የኤነርጂ ጠበብት ይናገራሉ። በኤነርጂ ረገድ ያለውን ክፍተት ለማጥበብ መንግስታት ከግል ዘርፍ ጋር መስራት እንዳለባቸው ጠበብቱ እየመከሩ ናቸው። የአሜሪካ ድምጽ ሬዲዮ ዘጋቢዎች ማሪያማ ዲያሎ እና ክሪስቲን ያቀረቧቸውን ዘገባዎች አጣምራ አዳነች ፍሳሐዬ ለዛሬ አፍሪካ ነክ ርዕሶች ይዘዋለች። ከሰሃራ በመለስ ያሉት የአፍሪቃ ሀገሮች ገና ያልተነካ የነዳጅ ዘይት፣ የተፈጥሮ ጋዝ፣ ከመሬት የሚፈልቁ የኤነርጂ ኃይሎችና የነፋስ ኃይል ሀብት ያላቸው ቢሆኑም የዓለም ባንክ ጠበብት እንደሚሉት ከእያንዳንዳቸው ሶስት አፍሪቃውያን አንድ የኤሌክትሪክ መብራት የላቸውም። ስቲፍን ኢንጅሩ የኬንያ ከመሬት የሚወጡ የኤነርጂ ምንጮች ስራ አስኪያጅና የኬንያው ፕሬዚደንት የኤነርጂ አማካሪ ናቸው። መንግስት ተገቢ ሕጎችን ሀሳቦችንና ደንቦችን አስፍሯል። ይሁንና የመተግበሩን ብቃት ለመገንባት የግል ዘርፍ ተሳትፎ እንደሚያስፈልግ አስገንዝበዋል። አፍሪካ ውስጥ አስፈላጊው የመብራት ኃይል ዝርጋታ ስለሚስፋፋበት ጉዳይ ለመምከር በቅርቡ ዋሽንግተን በተደረገው ጉባኤ ስቲቨን ኢንጅሩ ሲናገሩ በአህጉሪቱ ያለውን ሰፊ ገበያ የሚያገለግሉ የግል ዘርፍ መዋለ ነዋይና ጠበብትን ለመሳብ ባለሥልጣኖች ጥረት ማድረግ እንደሚገባቸው መክረዋል። ፓወር አፍሪካ ለአዲስ የኤሌክትሪክ መብራት ውጥኖች የሚያስፈልግ ከ20 ቢሊዮን ዶላር በላይ የሚሆን የግል መዋለ ነዋይን ለመሳብ ችሏል። የፕሬዝደንት ኦባማ የኤነርጂና የአፍሪካ ንግድ ፕሮግራም አስተባባሪ አንድሪው ሄርስኮዊት አንድ ካሊፎርኒያ የሚገኝ የዩናይትድ ስቴትስ ኩባንያ በደቡብ አፍሪቃ የ100 ሜጋዋት የኃይል አቅም ያለው ውጥን ለማሸነፍ መቻሉ እንዳስደሰታቸው ገልጸዋል። ጊጋዋት ግሎባል የተባለ የዳችና የአሜሪካ ኩባንያ ሩዋንዳ ውስጥ በፀሐይ ኃይል የሚሰራ የመብራት ኃይል ውጥን ጀምሯል። በብዙ ሺህ የሚቆጠሩ ሰዎች የ8 ነጥብ አምስት ሜጋዋት ኃይል ያለው የኤሌክትሪክ መብራት ያገኛሉ ማለት እንደሆነ ሄርስኮዊስ ጠቁመዋል። በአፍሪቃ መዋለነዋይ መመደብ የሚፈልጉ ትልልቅ ውጥን ያላቸው ሰዎች እንዳሉም አንድሪው ሄርስኮዊት አስገንዝበዋል። ዋሽንግተን የተደረገው የፓወር አፍሪካ ጉባኤ ዓላማ የኤሌክትሪክ መብራት መኖር ምን ያህል ጥቅም እንዳለው መንግስትንና መዋለ ንዋይ መዳቢዎችን ለማስገንዘብ እንደነበር በቅርቡ ዋሽንግተን ዲሲ የተካሄደውን ጉባኤ ያዘጋጁ ቬሮኒካ ቦልተን ስሚት ተናግረዋል። ሆኖም እዛ መድረሱ ቀላል አይደለም። በዩናይትድ ስቴትስ የታንዛኒያ አምባሳደር ሊበራታ ሙላ ሙላ መንግስታት ከየአቅጣጫው የሚቀርቡትን ሀሳቦች በመመልከትና በማጥናት ረገድ እርዳታ ያስፈልጋቸዋል ሲሉ አስገንዝበዋል። እነዚህ የንግድ ሰዎች ሁሉ የተለያዩ ውጥኖችን ይዘው መምጣት ነው የሚፈልጉት። አብዛኞቹ የአፍሪካ መንግስታት ደግሞ የተወሰነ ብቃት ነው ያላቸው። የገንዘብ አቅርቦት ያስፈልገናል። የገንዘብ አቅርቦቱ ግን በጣም ተአማኒ ለሆኑት ውጥኖች መሆን አለበት ሲሉ አስገንዝበዋል። የኢንዱስትሪ ጠበብት የአፍሪቃ የኤነርጂ ገበያ ለግል ዘርፍ ተሳትፎ ዝግጁ ነው ቢሉም አንዳንድ መዋለነዋይ አፍሳሾች ግን በከፍተኛ ዋጋና በድርድር ጊዜ መጓተት ልንጎዳ እንችላለን የሚል ስጋት አላቸው። ነገር ግን የአፍሪቃ መንግስታት መሪዎችና የልማት ጠበብት በበኩላቸው ምንም ያለ ማድረጉ ጉዳይ ደግሞ የከፋ ነው፣ በሚሊዮኖች የሚቆጠሩ ሰዎች የኑሮ ደረጃቸውን ሊያሻሽል የሚችለው የኤሌክትሪክ መብራት አልባ መሆናቸው ይቀጥላል ማለት ነው ይላሉ። ናይጄሪያ በበኩሏ የመብራት ኃይሏን ወደ ግል ይዞታ ማዛወር የጀመረችው ከአምስት ዓመታት በፊት ነበር። ከአምስት ዓመታት በኋላ ታዲያ በሀገሪቱ አስተማማኝ የኤሌክትሪክ መብራት የሚባል ነገር የለም። ከትልቋ ሌጎስ ከተማ እስከ ብሔራዊ መዲናዋ አቡጃና ዮላን እስከምትባለው የሰሜን ምስራቋ ከተማ የመብራት ኃይል መቋረጥ የተለመደ ነገር ነው። ጄኔሬተር የመግዛት አቅም ያላቸው ሰዎች በዛ ሊተማመኑ ይችላሉ። የተቀረው ሕብረተሰብ ግን ለመብራትና ምግብ ለማብሰል እንጨትና ሌላ ዘዴ ለመጠቀም ይገድዳሉ። ኢድሩስ ኤቡቤ የተባሉ የሱቅ ባለቤት ለኤሌክትሪክ መብራት እከፍላሉ፣ ሆኖም በቀን በጣም ላጭር ጊዜ ነው የማገኘው ይላሉ ገንዘብ በቀን የኤሌክትሪክ መብራት የምታገኝበት ጊዜ ግፋቤል አምስት ሰዓት ብቻ ነው። ከዚያ በላይ አይቆይም። ለምሳሌ እኔ በምኖርበት አካባቢ ብዙውን ጊዜ የኤሌክትሪክ መብራት የሚመጣው እኩለ ሌሊት ላይ ሲሆን ምናልባት እስከ ንጋቱ 12 ሰዓት ሊቆይ ይችላል። በተቀረው ቀን የኤሌክትሪክ መብራት የሚባል ነገር የለም። ነጋዴ ከሆንክ ደግሞ የግድ ጄኔሬተር ያስፈልግሃል። ናይጄሪያ የኤነርጂ ዘርፏን ወደ ግል ዘርፍ ማስተላለፍ የጀመረችው ከአምስት ዓመታት በፊት ነው። በመንግሥት ስር የነበሩትን የመብራት ኃይል ማከፋፈያና ማመንጫ ኩባንያዎች ወደ ሞዋለንዋይ አፍሳሾች መተላለፍ ጀመሩ። አላማውም የመብራት ኃይል አቅርቦትና የማከፋፈሉን ተግባር ለማሻሻል ነው። ዮላ የኤሌክትሪክ መብራት ማከፋፈያ ኩባንያ በሀገሪቱ ሰሜን ምስራቅ ክፍል ከ180 ሺህ እስከ 200 ሺህ የሚሆኑ ሰዎችን ያገለግላል። ይሁንና የኩባንያው ቃል አቀባይ አልዩ ሐሰን አርዶ እንደሚሉት ዮላ የኤሌክትሪክ መብራት ማከፋፈያ ኩባንያ ብዙውን ጊዜ ቃል የተገባለትን የ 3 ነጥብ 5 ከመቶ ብቃት አያገኝም። የናይጄሪያ የመብራት ኃይል ማመንጫ ክፍል ከአፍሪቃ ትልቁ የሆነውን የሀገሪቱ ኢኮኖሚ የሚጠይቀውን ያህል ለማቅረብ አልቻለም። በናይጄሪያ በተደረገው ጥናት መሰረት ከሁለት ዓመታት በፊት 81 ከመቶ የሚሆኑት ናይጄሪያውያን መብራት ለማግኘት ከብሔራዊ የኤሌክትሪክ ማመንጫ ሌላ አማራጮችን ለመጠቀም እንደተገደዱ አመልክቷል። በአፍሪቃ ስላለው የኤሌክትሪክ መብራት አቅርቦት ሁኔታ የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። ክቡራትና ክቡራን አድማጮቻችን አሁን ለአራት ሰዓት አምስት ጉዳይ ሆኗል አዲስ አበባ ላይ ትናንትና የኦስካር ምሽት ነበረ ነበረ እንዳየኸው ተስፋ አድርጋለሁ ግማሹን አይቻለሁ ድንቅ ነበር እኔም በከፊል እንደዚህ ስራ ላይ ሆኜ እዚህ ምዛም ሞኛ አይቼዋለሁ ድንቅ ነበረ ብርድማን ፊልም ነው የትናንቱ የኦስካር አሸናፊ ሜክሲኳዊው የፊልም ሰው አሌሃንድሮ ኢናሪቱ ነው የሰራው ይህንን ፊልም የዓመቱ ምርጥ ሲኒማ ተብሎለታል ሃሳቡ የሚገርም ነው ሲነሳ አሌሃንድሮ እንደሚለው እና ዛሬ በሚደንቅ ሁኔታ ላይ እንዲህ የኦስካሩ ማማ ላይ መገኘቱን ነው የሚናገረው ማይክል ኪተን የዚህ ፊልም ዋና ተዋናይ አላሸነፍም ተጠብቆ ነበር ያሸንፋል ተብሎ ነገር ግን ቦታውን ቲዮሪ ኦፍ ኤቭሪቲንግ ለሚለው ፊልም ዋና ተዋናይ ኤዲ ሬድማን ሰጥቷል። ኤዲ ሬድማን ነው የአውሮፓው አሸናፊ በዚህ አመት። ጁሊያን ሙር ደግሞ ምርጥ የሴት ተዋናይ ሆናለች፣ ስቲል አሊስ ላይ ለተጫወተችው ማለት ነው። ደ ግራንድ ቡዳፔሽት የተባለው ዝንጥ ያለ ኮሜዲ አራት ኦስካሮችን አፍሷል። የሲቪል አላየሁትም፣ ግን ከነዚህ ነጣው ነው የተናገ። ቴሪ ኦፍ ኤቭሪቲንግ ግን አይቸዋለሁ፣ ያሸንፋል ብዬ ጠርጥሬ ነበር። ኤዲ አሸንፏል፣ ደስ ብሎኛል። የሲቪል መብቶች ከበሬታ ተሟጋችሁን የሟቹን የማርቲን ሉተር ኪንግንና የጓዶቻቸውን የትግል ሂደት አስመልክቶ የሚያወሳው ድንቅ ፊልም ሰልማ ላይ የተዘመው የተዜመው ግሎሪ ምርጥ ኦሪጂናል ዜማ ተብሎ ኦስካር አሸንፏል። When the glory comes, it will be ours, it will be ours. Oh, one day, when the war is won, we will be sure. Hands to the heavens, no man, no weapon. Formed against, yes, glory is destined. Everyday women and men become legends. Sins that go against our skin become blessings. The movement is a rhythm to us. Freedom is like religion to us. Justice is juxtaposition in us. Justice for all just ain't specific enough. One son died, the spirit is revisiting us. It's true and living, living in us. Resistance is us. That's why Rosa sat on the bus that's why we walk through ferguson with our hands up when it go down we woman and man up they say stay down and we stand up shots be on the ground the camera panned up king pointed to the mountaintop and we ran up one day when the glory comes it will be ours it will be ሰሎሞን የራፕ ሙዚቃው ኮከብ ኮመን እና ይህን ዜማ የደረሰው እውቁ ድምፃዊ ጃን ሌጀንድ አብረው ሲያዜሙት በስፍራው የነበሩ ብዙዎች ሲያነቡ ተስተውለዋል። አንድ ቀን ያሞገስ ሲመጣ እርሱ የእኛ እድል ይሆናል። ሽልማቱን ሲቀበሉም ጃን ሌጀንድ ሰልማ ዛሬ ነው። የዛሬ 50 አመት የታገሉለት የመምረጥ መብት ዛሬ እየተጠቃ ነው። ስለዚህ ዛሬ ነው ለፍትህ የምንታገለው የሚል ንግግር ነበር ያሰማው ጃን ሌጀንድ። ድንቅ ነው። እንግዲህ ክቡራትና ክቡራን አድማጮች፣ እስከ ዝግጅታችን ፍጻሜ ድረስ ከጃን ሌጀንድ እና ከኮመን ጋር በግሎሪን ያዳመጣችሁ እንድትቆዩ እንጋብዛለን። በእኛ በኩል ደህና ደሩ እንላለን። እስከ ትግርኛ ቋንቋ ስርጭት ድረስ በዚሁ ዜማ እንቆይ። ሰላም። Now for every man, woman, and child. Even Jesus got his crown in front of a crowd. They march with the torch. We gon' run with it now. Never look back. We done gone hundreds of miles. From dark roads, heroes to become a hero, facing the league of justice. His power was the people. Enemy is lethal. A king became regal. Saw the face of Jim Crow under a bald ego. The biggest weapon. It's to stay peaceful, we sing. Our music is the cuts that we bleed through. Somewhere in the dream we had an epiphany. Now we right the wrongs in history. No one can win the war individually. It takes the wisdom of the elders and young people's energy. Welcome to the story we call Victory, the coming of the Lord. My eyes have seen the glory. One day.